አድማጮች ለዛሬው ሰጥ አገባ ሁለት እንግዶች ጋብዘናል። ባለፈው ሳምንት ዋሽንግተን ዲሲ ላይ የተመረቀ የኢትዮጵያን ጉዳይ በሚመለከት መጽሐፍ ዙሪያ የቀረበ ክርክር ነው። የዚህ ፕሮግራም መነሻ በሀገር ፍቅር ጉዞ በተሰኘው በዚህ መጽሐፍ ላይ ግምገማ ያቀረቡ ሁለት እንግዶች ናቸው። ለክርክሩ የተጋበዙት በኢትዮጵያ የነበሩ ሁኔታዎችን በሚመለከቱ ጉዳዮች ላይ በመድረኩ ያቀረቧቸውን የመከራከሪያ ጭብጦችና ተዛማች ርዕሶችን እንዳስሳለን። አድማጮች አሁን የእንግዶቼን ማንነት ላስተዋወቅና ወደ ዝርዝሩ እንገባለን። እንግዶቼ ሁለቱም ከዚህ ከዋሽንግተን ዲሲ አካባቢ ናቸው። ዶክተር ሞገስ ገብረ ማርያም የሕክምና ባለሙያ ናቸው። እንዲሁም አቶ ነአምን ዘለቀ ከዚህ ቀደም በተለያዩ የኢትዮጵያ ጉዳይ የፖለቲካ እንቅስቃሴያቸው ይታወቃሉ። የግንቦት ሰባት አመራር አባልም የነበሩ ናቸው። ሁለቱ እንግዶች ያደረጉትን ክርክር ለዚህ ፕሮግራም በሚስማማ መልኩ ሰብሰብ አድርገን እንመለከታለን። የመጽሐፉን መቼት መጽሐፉ የሚተርከውን ጊዜና ቦታ የሚመለከቱ በመጽሐፉ የተነሱ አንዳንድ ጭብጦችም በክርክራቸው እናነሳለን። መጽሐፉ የሚተርከው የ1960ዎቹን መጨረሻ የተማሪዎች እንቅስቃሴና በኢህአፓ የትግል እንቅስቃሴዎች ዙሪያ የሚያጠነጠነ መጽሐፍ ነው። አቶ ንአምን ከርሶል ጀምር በዋናነት በሀገር ፍቅር ጉዞን እንዴት ገመገሙት? በጣም አመሰግናለሁ አሉላ በአቶ አብዩ ብርሌ የዛ ትውልድ ያ ትውልድ የሚባለው የኢትዮጵያ ተማሪዎች ንቅናቄ ትውልድ ከአዲስ አበባ ስላሴ ዩኒቨርሲቲ ጀምሮ እስከ ትግራይና ኤርትራ በረሃዎች የግራ ድርጅቶች መስረታ ድረስ ከዚያም በኋላ የሆነውን በሰፊው በጣም ደጎስ ባለመልኩ እንዳልከው እናጥጥበት ነው። በዛ መጽሐፍ ውስጥ የዛን ትውልድ ኢትዮጵያ ውስጥ የነበረውን ስራ ዙሩ የወለዳቸውን በርካታ ይፍታ የሆኑ የስርዓቱ መገለጫ የሆኑ ችግሮች እንዴት ወደ ትግል እንደገፋው ያንን ትውልድ ለማየት የሚያስችል በርካታ ትንታኔዎች፣ ነባራዊ ሁኔታዎች በወቅቱ የነበረውን በጊዜ የነበረው ሀገራዊ ሁኔታ ከኤርትራ ጥያቄ እስከ ብሔር ጥያቄ አገሪ የነበረው የአብዛኛው ገበሬ በጭሰኝነት በከባድነት መያዙን በጠቃላይ በአጠቃላይ ስርዓቱ መገለጫ የሆኑ ሌሎች ኢኮኖሚያዊ፣ ፖለቲካዊ ና ማህበራዊ ችግሮች ተማሪው እንዴት እንደተገነሰባቸው የምንማርበት ነው። የግለ ታሪኩ ብቻ ሳይሆን ያ ዘመን ያ ትውልድ ኢትዮጵያን አገሩ ውስጥ የነበረውን ችግር እንዴት ተረዳው፣ በዘመኑ በጊዜው የገጠሙት ችግሮች፣ ያያቸው ችግሮች፣ የቆጠቆጡት፣ የገፋፉት ወደ ትግር ወደ ለውጥ እንዲሄድ ምን ነበሩ የሚለውን ለመገንዘብ እንድንችል የሚያስችል ነው። ያ ብቻ አይደለም። ለምን ያ ትውልድ ወደ ግራ ፍልስፍና ሪዮታ ሄደ የሚለውም፣ ዝም ብሎ ከኮሚኒስት አፍቅሮ ከሳይንሳዊ ሶሻሊዝም ከመውደድ የውጭ ሪዮታ፣ ለምን አንዳንዶች ተቺዎች እንደሚሉት ስለወደደ ስላፈቀረ አይደለም። በዘመኑ በጊዜው በዓለም አቀፍ ደረጃ ትልቅ ገዥ የነበረው ሀሳብ ሶሻሊዝም ነበር። ይሄ ደግሞ ዝም ብሎ ሳይሆን አብዛኛው የአፍሪካ ሕዝብ በኮሎኒያሊስቶች ቀኝ አገዛዝ የሚማቀውቅበት እና በዛ ሪዮት ዓለም በዛ ፍልስፍና ታግዘው የነጻነት ትግል የሚያካሄድበት ነበር። እነ ቬትናም በዛ ሪዮት ዓለም ታግዘው በዛ ፍልስፍና ታግዘው የአሜሪካንን አሜሪካ እያሏል ያሸንፉበት ሁኔታ ነበር። በላቲን አሜሪካ፣ በእስያ እና የአፍሪካ ሕዝቦች እንደሚታወቀው በአውሮፓ ኮሎኒያሊዝም ስር የነበሩ በጣም አንባገነናዊ እና ኮራፕት የሆኑ ሬጅሞች የነበሩባቸው። ከዛ ለመላቀቅ ህዝቦች በዛ ሪዮተ ዓለም ታግዘው ትግል የሚያካሂዱበት ጊዜ ነበር። ከዛም አልፎ ራሱ በዲሞክራሲ ሀገሮች፣ በአውሮፓ፣ በተለይም በፈረንሳይ በአውሮፓ ተማሪው ዩኒቨርሲቲ ተማሪው ጣጥናትና በግራ ሪዮተ ዓለም የነበሩትን ዲሞክራሲያዊ የሚባሉ መንግስታት ራሱ የሚያስጨንቅበት ነበር። ለምሳሌ በአሜሪካ የሲቪል ራይት የሰብአዊ መብቶች፣ የሲቪል ሊበርቲ፣ የነጻነት መብቶች ጡቀራ አሜሪካውያን የሚጠይቁበት ነው። በአጠቃላይ ዓለም ውስጥ የተለያዩ ትግሎች የሚካሄዱበት ሁኔታ ነበር። ይሄ ሀሳብ ይሄ ትግል ይሄ የለውጥ ፍላጎት ዩኒቨርሳል የሆነ የፍትህ ፍላጎት ጥማት ኢትዮጵያም ውስጥ ከነበረው ኢፍታዊ ሁኔታ ጋር ተዳምሮ ያ የተማሪ እንቅስቃሴ አገሪቱን ስለሚያቸው ለሚያቸው ኢፍታዊ የሆኑ ሁኔታዎች መፍትሄ ለመሻት ያንን ሪዮታ አለም እንደ መሳሪያ የወሰደበት እና መፍትሄ ይሆናል ያላቸውንም የተለያዩ አደረጃጀቶች እና ፕሮግራሞችን ቀርጾ የተለያዩ ግራ ኃይሎችን ግራ ድርጅቶችን መስርቶ ሲታገል እንግዲህ የመጣበት ሁኔታ ነው እና መጽሐፉ ለምን የተማሪው ንቅናቄ ወደዛ ሄደ የሚለውን በዚህ መጽሐፍ በሰፊው የምናይበት እና የምንማርበት መልካም በርከት ያሉ ሀሳቦች እንዳላችሁ ረዳለው። ለፕሮግራሙ ጠባይ ሲባል ባጫጭሩ መቀባበል ስላለብን፣ ይልቁንም ደግሞ ሰባት መቶ አስር ገጾች ያሉት በአምስት ክፍሎች የተከፈለ አስራ አምስት ምዕራፎች ያሉትን መጽሐፍ በአጭርና በምጥን ቃላት ማስቀመጥ ያስቸግራል። ደጋግሜ እንዳልኩት ታዲያ ከፕሮግራም ጠባይ አንጻር የደቂቃ ጉዳይ ነው እና በተቻለ መጠን ሰብሰብ ሰብሰብ አድርጋችሁ ሀሳባችሁ እንድታካፍሉ ላርግ በቀጥታ ወደ ዶክተር ሞገስ ልሻገር። ዶክተር ሞገስ በተመሳሳይ በእርሶ እይታ በመጽሐፉ የተነሱትን አንኳር አንኳር ጭብጦች በአጭሩ ለአድማጮች ያጋሩልንና ተከታታይ ጥያቄዎችን አነሳለሁ። አመሰግናለሁ በጣም አቶ አቶ አሉላ። ዋናው ነገር በጠቅላላ መጽሐፉ የሚያሳየው ደራሲው አቶ አብዮ ብሩሌጌራ ለሀገሩ ያለው ገደብ የለሽ ፍቅርና አክብሮት ነው። ሁለተኛ አስገራሚ ቆራጥነት ጀግነትና መስዋዕትነቱን ነው ያሳያል በዚህ መጽሐፍ ላይ ኃይለ ሥላሴ ዩኒቨርሲቲ ሲገባ አብዩ በተማሪዎች ንቅናቄ ያገኘው ያጋጠመው ወይም የመሰጠው ጸረ ኃይለስላሴ አቋም ነው። ይህም በእኔ አስተያየት የኢትዮጵያን ታሪካዊ አመጣጥ የኢትዮጵያን ስርዓት ካለማወቅ የተነሳ የሚመጣ ጭፍን አቋም ይመስለኛል። ይህንን በኋላ አስረዳለሁ። ዛሬውኑ ለውጥ ካልመጣ ተብሎ በጦር መንግስት መገልበጥ አለብን የሚለው አቋሙ አንድ ነጥብ ነው። በኋላ ምንም ሳያስበው ኤርትራ ገብቶ ከኤርትራውያን ጋር የገጠው ድንገት ፍቅር ነው። ይሄንን በኋላ እንደገና ስዛበታለሁ። ከዛ መጨረሻ ላይ ደግሞ መጽሐፉ የሚያሳየው ወደ አሲምባ ተመልሶ ኢሀሰን ለመመስረት ሲዘጋጅ ደርግ የመሬት ላራሹን አዋጅ ካወጀ በኋላ እንደገና ደርግን ፋሽስት ነው ብሎ ደርግ የሚደግፉ ሰዎች ለመዋጋት ኢሀሰ መመስረቱ ነው የሚያሳየው። ይሄን በኋላ እንደገና መጣበታለሁ። መጽሐፉ ዋና ዋናው እነዚህ ናቸው። ሌላው በኋላ ክርክር ያስነሳው ዛሬ በሁለት ሺህ ሀያ ዓመተ ምሕረት ገደማ ኦልሞስ አብዩ የኤርትራ ጥያቄ መልሱ ይሄ ነው ምክንያቱ ብሎ እራሱ የተቀበለው ሀሳብ ዛሬ እኛ ለማሳመን ያቀረበው የኢትዮ ኤርትሪያ ፌዴሬሽን ዘገባ የሚለው ነው። እኛ በአጭሩ እነዚህ ናቸው፣ አምስት አምስት ነጥቦች። መልካም። ጠንከር ያለ ክርክር የሚጋብዝ ይመስለኛል። ግራና ቀኝ ሀሳቦች፣ ያ ዘመን በኢትዮጵያ ታሪክ ውስጥ የጎላ ስፍራ ያለው በብዙ ሺዎች የሞቱለት በሀገር ጉዳይ ተነስተው ግራና ቀኝ ብዙዎች ያለቁበት ጊዜ እንደመሆኑ የሚገባውን ትኩረት ለመስጠት ይልቁንም ደግሞ ምን አይነት ምህርቶች እንደ ሀገር እንደ ሕዝብ ከዚያ እልቂት ተምረናል የሚለውን በመጨረሻው ጥያቄ እንድትመረምሩ አድርጋለሁ። እስኪ ግራና ቀኝ ባነሳችኋቸው ሀሳቦች ላይ በዚህ መጽሐፍ ውስጥ የተጠቀሱ ጭብጦችን መሰረት አድርጋችሁ በየበኩላችሁ ያያችሁትን በአጭሩ ለመተቸት እድል ልስጣችሁ። አቶ ነአምን፣ ዶክተር ሞገስ ባሉት ላይ የሚለይ ሀሳብ የሚያቀርቡበትን የራሱንም የሚያጠናክሩበትን ላስቀድም። በአጭር በአጭሩ ያደርጉልኝ ታዲያ እሺ። እኔ ዶክተር ሞገስ ለዛ ትውልድ ጀግና፣ ለሀገሩ ፍቅር ገደብ የለሽ የነበረው ራሱን ለሀገር ለሕዝብ አሳልፎ የሰጠ መሆኑን መቀበሉ በጣም መሰግነዋለው። አይ ቲንክ የዛ ትውልድ ሞቲቭ እና ፍላጎት ኮስችን ውስጥ መደረግ ያለበት አይመስለኝም። በመጽሐፉ ላይ የአብዩን ብቻ ሳይሆን በብዙ መቶ ሺህ የሚቆጠሩ የኢትዮጵያ ተማሪዎች እዛን ሰመን ትውልድ ቆራጥነታቸው፣ ጀግንነታቸው ለሀገር ለሕዝብ ለፍትህ ጦት ለመታገል የነበራቸው ከፍተኛ ፍላጎትና ሰልፍለስ የሆነ ራስን መስዋዕት የማድረግን ስል በምንም አይነት ጥያቄ ውስጥ የሚገባ አይደለም። በእርግጥ በጊዜው ዶክተር ሞገስ ካሎ ጋር የምስማማው የኢትዮጵያን ታሪክ የኢትዮጵያን ባህል የረጅም ጊዜ በደንብ በጥልቀት ያለማወቅ ሁኔታዎች ሊኖሩ ይችላሉ። ወጣት ትውልድ ነበር፣ ሁሉን ማወቅ አይጠበቅባቸውም። ግን በዘመኑ በጊዜው በነበረው ሁኔታ ያ ስርዓት የንጉሰ ነገስቱ ስርዓት እርምጃዎችን በተለይ ከጄነራል መንግስቱ መፈንቅለ መንግስት በኋላ አንዳንድ የለውጥ እርምጃዎችን ቢወስድ ኖሮ እንደሚባለው ብዙዎችም ታሪክ አጥኚዎችም ሌሎችም እንዳሉ ያ የተማሪው ንቅናቄ ትውልድ ያ ትውልድ ወደዛ አይነት ትግል ወደዛ አይነት ራዲካል የሆነ ሥር ነቀል ትግል አይገባም ነበር። ነገር ግን ያ ስርዓት ኋላ ቀር ነበር፣ በብዙ መልኩ በጣም ብዙ መገለጫዎች ያሏቸው እዚህ ዘርዝረን የማንጨርሳቸው ኢፍትሃዊ ሁኔታዎች ነበሩ። የኤርትራን ጉዳይ አንስቷል ዶክተር ሞገ። ኤርትራንም በሚመለከት ንጉሰ ነገስቱ ብዙ ኮንስትሬን ሊኖርባቸው ይችላሉ፣ የተለያዩ ፎርሶች እንዳሉ አንደርስታንድ አደርጋለሁ። ነገር ግን ይቅርታ በአማርኛ እንዲያደርግልኝ ነው፣ ብዙ ገዳቢ ሁኔታዎች ይኖርባቸዋል እያሉ ነው። ገዳቢ ሁኔታዎች ሊኖሩ ይችላሉ በንጉሰ ነገስቱ ላይ የሚያቸው በጊዜው በሁኔታው የነበሩ የፖለቲካ ውሳኔዎችን ለመወሰን የተለያዩ ገዳቢ ሁኔታዎች ሊኖርባቸው ይችላል። ግን አልቲሜትሊ ያ ውሳኔ ምን አረገ የሚለውን ካየ የኤርትራን ህዝብ፣ የኤርትራን ወጣት ወደ ትግል እንዲነሳሳ ነው ያደረገው። በፌዴሬሽኑ ኤርትራ ህዝብ ያገኘውን መብት አልቲሜት ዋቴቨር ኢንተርናል የኤርትራ ተጽዕኖ አለ፣ የአረብ ተጽዕኖ አለ፣ የውጭ ተጽዕኖ አለ፣ ብዙ ፋክተር ሊኖር ይችላል። የኤርትራን ህዝብ ግን ወደ ትግል እንዲሄድ አማርኛ ትግረኛና አረብኛ ታጥፎ አማርኛ ሲሆን ኤርትራ ውስጥ የኤርትራ ፓርላማ ዲዞልቭ ሲደረግ በዩኤን እንትን የተደረገው ፌዴሬሽን ሲፈርስ እና ኤርትራ ስትዋሃድ በንጉሰ ነገስቱ ፍላጎት ያ ምን ያመጣል በህዝቡ ላይ የሚለው ነገር ሳይታይ እና የኤርትራንም ትግል ወደዛ የገፋው ይሄ ኢፍትሐዊ የንጉሰ ነገስቱ እርምጃ ነው። በምን ምክንያት ወሰዱ? ብዙ ሀይሎች እንደተባለው ሊኖሩ ይችላሉ። ኢትዮጵያ ውስጥ የነበረውን የህዝብ ሁኔታ ማህበራዊ፣ ኢኮኖሚያዊ ሁኔታ ምን ላይ የጥቂቶች ሁሉን ነገር በበላይነት የተቆጣጠሩበት የብዙ ህዝብ ደግሞ በጣም አስከፊ በሆነ ድህነት፣ የኢኮኖሚ የማህበራዊ ልዩነት፣ ኢፍታ የሆኑ የባላባቶች በጭሰኞች በገባሮች ላይ ነረጉት በመጽሐፉ ላይ በደንብ የሚንጸባረቅ የሚገለጽ ብዙ ጸሐፊዎችም ታሪክ ተመራማሪዎችም ለኢትዮጵያ አብዮት መከሰት ምክንያት የሆኑ ሁኔታዎችን ነው በዚህም መጽሐፍ ላይ የምናገኘው እና ይሄን የተማሪ ትግል ይሄን እንቅስቃሴ የገባው ኢትዮጵያ ውስጥ የነበረው ኢፍታ የሆኑ የስርዓቱ ሁኔታዎች ናቸው። ይሄንን ቀደም ብለው ቢያስተካክሉ ኖሮ ንጉሰ ነገስቱና ያ ስርዓት ወደዛ ባልገባም ነበር። ሪፎርም ማረግ ከቻልክ ወደ ሬቮሉሽን ወደ አብዮት ትሄዳለህ እና ዳስ ዶክተር ሞገስ አቶ ነአምን የእርሶን የቀደሙ የተወሰኑ ሀሳቦች ተቀብለው ሂደቱንና ለተነሱ ጥያቄዎች ሊሰጥ የተሞከረው መልስ ላይ ጥያቄ ይነሳ እንደሆን ነው እንጂ፣ በጊዜው ተማሪዎች ለለውጥ የተነሱበት አላማ ሊጠየቅ እንኳን የማይችል ነው ነው የሚሉት የቀረቡትንም አንዳንድ ማስረጃዎች በበርካታ ጥናቶች እና መረጃዎች ተደግፈዋል ብለው ተከራክረዋል። አቶ ነአምን ከነሳችን ነጥቦች ጋር መስማማቸው መስማማባቸውም ማለስማማባቸውም ነገሮች አሉ። መጀመሪያ ግን ወደ ደራሲው ጥንካሬ እንግባ። ደራሲው በዚህ መጽሐፉ ላይ የሚያሳየው የማይካደው ነገር የዓላማ ጽናቱ፣ የጭንቅላቱ ብስለትና የጭንቅላቱ ቅልጥፍና በጣም በጣም የሚደነቅ ነው። በዚህ አንጻር ደግሞ ለሀገሩ፣ ለወገኑ፣ ለተጨቆኑ ህዝብ ያለው ኮምፓሽን፣ ተቆርቋሪነት በጣም የሚያስደንስ ነው። መስዋዕት ለመቆራጥነት የከፈተ ሰው ነው። ሰብአዊ የሆነ ሰው ነው። እዚህ ላይ ግን እኔ ያለኝ ጥያቄ የሚሆን እዚህ ላይ አንዳንድ የሚያሳየ ሆ አንደኛ የደራሲው ሲሁ የኢትዮጵያን ውስብስብ ታሪክ ኢትዮጵያ ከየት መጣች፣ የችልች ብሎ አለማወቁ በኤርትራ ላይ ለሚያነሳው ጥያቄና ግንዛቤ መልስ ሊሆን ይችላል። የኤርትራውያን ጉዳይ ለኤርትራውያን በተውንላቸው ነው። በጣም ደስ ባይ ነበር አሁን ቢሆን እኛ ብቻችን ከተከራከር ነው ሙሉነት አይኖረውም። ግን የማይረሳ ነገር ማወቅ ያለበት አቶ አመን የሚያሳንሰው ነገር የምደመድመው ኢትዮጵያ ወይ ሞት ብሎ የመጡ የዩኒስ የአንድነት ፓርቲ ኤርትራያኖችን ሚና በጣም በጣም አብዩም ናምንም አኮሰውታል። የአንድነት ፓርቲ ማጆሪቲ ፓርቲ ነበር። ያ ፌዴሬሽኑ ፈርሶ ወደ አንድነት ሄደው በአንድነት ፓርቲ አባሎች ብዛት ነው እንጂ አቶ በረከት ሀብተስላሴ ወይም አብይም እንደገለጸው አጠራ ማስላሴ ብቻቸውን አዲስ አበባ ቁጭ ብለው በተአምር በወኪሎቻቸው በአስማት ያደረጉት ነገር አይደለም። ፌዴሬሽኑ ብዙ ችግር ነበረበት። በኤርትራውያን በቆሎኞችና በከበሳዎቹ በከበሳዎቹ መካከል እርስ በርሳቸው የነበረው በአከለጉዛይ በሰራዬ በአማሴን ያለው ፌዴሬሽኑ ፓራላይዝ አድርጎት የነበሩ። ይሄው ንጉ ለፌዴሬሽኑ መፍረስ ያደረገውን አስተዋጽኦ ሳናነሳ ካለስላሴ ብቻቸውን ለፌዴሬሽኑ መፍረስ አላፊ ያደረጉ ተገቢ አይደለም ማለት። ይሄ ወደፊት በታሪክ በደንብ አድርገን ልናየውን ይችላለን። ኢትዮጵያ ወይም ሞት ብለው ኤርትራ ውስጥ ሆነው እንኳ ብዙ ህይወታቸውን ህይወታቸው የሰው ሰዎች አሉ። ይሄ ፌዴሬሽን መፍረስ ወደፊት ለእርሳ ችግር ያመጣል የሚሉ ሚሉ ቢኖሩ ካብላችሁ ደግሞ ኢትዮጵያ ከእርሳ ጋር ካልተዋህደች ለእርሳ ችግር የበለጠ ይሄዳል ብለው ፌዴሬሽን አፍርስ ወደ አንድነቱ የሚያገድሉ ብዙ ኃይሎች ነበሩ። እነሱ እነሱንም አልተመለከትንም ግን ብለን ይሄንን ብቻ ነው አብዩ የተመለከተው አሁን የእርሳ ራሳቸው እንደገና ቢመለከቱት ብዙ የሚያመዛዝኑት ነጥቦች አሉ። እኛ ግን በደፈናው አብዩ በርለ ነጥብ ያገለመው እናቶ ወልዳ ወልደማረግን የአንዱን ቨርዥን ብቻ ነው ያንዱን ገጽታ ብቻ ነው እንጂ ሰን ይሳና አመለካከት ይህ መጽሐፍ አያንጸባርቅም። ይህንን ሌላ ብንተወው ጥሩ ነው ብሎ ምክንያቱም የተደረገው ተደርጓል። አሁን ትኩረታችንን በወደ ኢትዮጵያ ብናመጣው ጥሩ ይመስለኛል። ይህንን ያነሳበት ቁጭትን አርገን ከሄደን ለወደፊት መድና አናገኝም። ስህተት በሁለቱም በኩል ተሰርቷል። ነገር ግን ስህተት በሞላ የሀይለ ስላሴ ነው ብሎ ሀላፊነቱን በሀይለ ስላሴ ለመጫን መልካም ኤርትራ ሀይሎችም አሁን ቀስ ብሎ ይህን እንዲገመግቡት ሁለቱ መኩስ ተዘበራል ብሎ ይገምታል ነው ማስበው ሀያ አመት በኋላም የኤርትራ ጉዳይ ጥያቄ ሆኖ መጥተዋል በዚህ መጽሐፍ ውስጥ አቶ አብዩ ብርሌ ያነሷቸውን ጉዳዮች መሰረት አድርገ ከሀያ አመት በኋላ ለመጀመሪያ ጊዜ የተለየ ሁኔታ የሚታይበት ነው የሁለቱ ሀገሮች ግንኙነት ይሁንና በዶክተር ሞገስ የአንድነት ሀይሎችን ጉዳይ አሳንሰውታል ይላሉ። አቶ አብዩ ብርሌን በመጽሐፋቸው እርስን በግምገማው ለኤርትራ ጥያቄ የተሰጠውን መልስ በሙሉ፣ ከዚያም የተከተለውን ግጭትና ጦርነት በቀዳማዊ ኃይለ ሥላሴ ላይ ብቻ ማሳረፍ ተገቢ አይደለም ነው የሚሉት። እንዴት ይከራከራሉ? አቶ ነአምን፣ እኔ ከዶክተር ሞከስ ጋር ምስማማው በመሪ ደረጃ የታሪክ ዘጊዎች የታሪክ ሀቆች ወይ ክንውኖች ብቻ ሳይሆን ነኛን ሀቆችና ትርጓሚዎችቻቸው ከተለያየ ምልከታ ከተለያየ ታሳይቤ ማየት እንችላለን። እና ዶክተር ሞገስ ሳለው የምስማማው አንድ የታሪክ ሂደት በአንድ ኃይል ብቻ ሳይሆን የተለያዩ ኃይሎች ድምር ውጤት ነው የሚለውን እስማማለሁ። ኢን ዲስ ኬስ የቀዳማዊ ኃይለስላሴ ብቻ ሳይሆን በኤርትራ ውስጥ የነበረው የአንድነት ኃይሉም የተለያዩ የውስጣዊም የውጫም ሀያሎች የእነኛ ሁሉ ድምር ነው የሚለውን እስማማና ግን አልቲሜትሊ ሄዶ ሄዶ መዳረሻው ያ እርምጃ ኤርትራ ህዝብ በፌዴሬሽኑ ያገኘው መብቶች በሙሉ ሲቀማ፣ በተለይ ወጣቱ ለአንድነት ፓርቲ ብሎ ለአንድነት ከኢትዮጵያ ወይም ሞት ብሎ የታገለው ያ የእንጋፋው ትውልድ ሳይሆን የእነሱ ልጆች፣ ወጣቱ ከብዙ አይነት አዳዲስ ሀሳቦች፣ አዳዲስ ፍልስፍናዎች ጋር የተዋወቀው የተማሪው ትውልድ ከዛም በፊት የነበረው ምን ተሰማው? ለምሳሌ ትግርኛና አረብኛ ኤርትራ ውስጥ በፌዴሬሽኑ ያደርገውን አማርኛ ብቻ ትናገራለ ወይም ትማራለ ሲባል ምን ተሰማው? ኤርትራ ባንዲራ ነበረው። በፌዴሬሽኑ አግባብ መሰረት፣ ውሳኔ መሰረት የራሷ ባንዲራ ነበራት፣ በፌዴሬሽኑ የተስማማ። ያ ሲወርድና ኢትዮጵያ ሰንደቅ ዓላማ ብቻ ሲደረግ ነጻ ፕሬሶች ነበሩ፣ ፓርላማ ነበር። ኢትዮጵያ ውስጥ ያልነበሩ በአንጻር የሆነ ነጻነቶች ምክሮች ኤርትራ ውስጥ ነበሩ። እነኛ ሁሉ ሲታገዱ በተለይ ወጣቱ ትውልድ ምን ተሰማው የሚለውን በደንብ ማገናዘብና ያም ለትግል እንደገፋው እንዳነሳሳው በደንብ መገንዘብ ያለብን ይመስለኛል። እኔ ንጉሠ ነገሥቱ ብቻ ያረጉ በሚለው ሳይሆን የተለያዩ ኃይሎች ድምር ውጤት ነው የሚለውን እቀበለዋል ግን አልቲሜቲ ውሳኔ ወታቸው እንግዶቼ ሁለታችሁንም አመሰግናለሁ። ዶክተር ሞገስ ገብረ ማርያም፣ አቶ ነአምን ዘለቀ በሀገር ፍቅር ጉዞ መጽሐፍ ምረቃ ላይ ያቀረባችኋቸውን ጭብጦ የተንተርሶ ያደረጋችሁት ክርክር አላበቃም። በሚቀጥለው ፕሮግራማችን ቀሪውን ይዘን እንመልሳለን። አሁን ግን እንግዶቼ ሁለታችሁንም ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።